ከትናንት በስቲያ ቅዳሜ ምሽት ላይ ባህርዳር ውስጥ መስቀል አደባባይ በሚገኘው ሚሌኒየም የወጣቶች ስፖርት ማዕከል ፍንዳታ ደርሶ የሁለት ሰው ሕይወት መጥፋቱንና ቢያንስ አምስት ሰዎች መቁሰላቸውን ከአካባቢያቸው ያነጋገርናቸው ምንጮች ገልጸውልናል። እነዚህን ቁጥሮችና ሁኔታውን ከሶስተኛ ወገን ለማጣራት እንደዚሁም ከመንግስት በኩል መረጃ ለማግኘት ጥረት እያደረግን ያለ ነው። ፍንዳታው የደረሰው ታዋቂ አርቲስቶች በተገኙበት የሙዚቃ ዝግጅት ላይ እንደሆነ ተጠቁሟል። ስለተገደሉትና ስለቆሰሉት ሰዎች ማንነትና ቁጥር ለማጣራትም እንደዚሁ እየጣርን ነው ያለ ነው። ወደ አማራ ክልል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ደውለን ኃላፊውን አቶ ንጉሱ ጥላሁንን ለማግኘት ያደረግነው ተከታታይ ጥረት እስከዚህ ይህንን ዜና እያነበብኩ እስካለሁባት ደቂቃ ድረስ ያደረግነው ተደጋጋሚ የስልክ ጥሪ አልተሳካም። በጥረታችን እንቀጥላለን። መረጃ እንዳገኘን እናደርሳችኋለን። ከባህር ዳር ያነጋገሩን ግለሰብ ለደህንነታቸው እሰጋለሁኝ ስላሉ ራሳቸው በጠየቁት መሰረት ድምፃቸውን ቀይረናል። ተመሳሳይ ቢኖር ሌላ ድምፅም በአጋጣሚ የተፈጠረ መሆኑን እናሳስባለን። በኮንሰርቱ ላይ የነበሩትን አርቲስቶች ስም በመዘርዘር በመጥቀስ ይጀምራሉ። ያው እነ ስብስቤ እና ሙድ አህመድ እነ አረጋኝ ወራሽ ሚድሯሉ ታዋቂ ዘፋኞች ነበሩ። የት ዘፈኑ? መስቀል አደባባይ የሚገኘው ሚሊኒየም ይባላል የወጣቶች ስፖርት ማዕከል ነው። እዛ ነው የተዘጋጀው እና ምሽት አንድ ሰዓት አካባቢ ነው የቦምብ ፍንዳታ የተከሰተ የቦምብ ፍንዳታ ተከሰተ እና የተጎዳ ሰው አለ ሁለት ፌዴራሎች ሙተዋል። የተወሰኑ ሰዎች ደግሞ በቁጥር አላውቃቸውም በቦታው ነው ያነበርኩም አሞስት አንድ አምስት ያክል ፌዴራሎች ወደ ሆስፒታል ገብተዋል፣ ቆስለው ማለት ነው። ማን ይሆን ፍንዳታውን ያደረሰው ምን የሚታወቅ ነገር አለ? ፍንዳታውን ማን እንዳደረሰው እንዴት እንደመጣም እንዴት እንደተከሰተ የሚታወቅ ነገር የለም። ያው እነሱ በተሰበሰቡበት ነው ፍንዳታ የተከሰተ። የቆሰሉ ሰዎች አሉ አልከኝ የሞቱም ሰዎች አሉ አልከኝ። ሁለት ፌዴራሎች ናቸው። ሌላ የሞተ ሰው የለም። አርቲስቶቹ ላይ የደረሰ ጉዳት አለ? አርቲስቶች ላይ የደረሰ ጉዳት የለም። አንተ በቦታው ነበርክ? አንድ ሰዓት ምሽት ላይ አጋጣሚ ምን ያልነበርኩም። እዛ አካባቢ ግን የነበረ ልጅ ነበረ እዛው አካባቢ። የማናገር ፍላጎት የለውም። ሌላው ነገር ደግሞ ሳምንት በፊት ካምፓስ ይባላል ቦታው። ጎጃም አካባቢ ነው የዩኒቨርሲቲ ነው እዛ አካባቢ ማደያ አለ፣ የባብ ካምፓስ የሚባል ቦታ እሺ። ሁለት ሰዓት አካባቢ ከምሸት ሁለት ሰዓት ላይ እንዲሁ የቦምብ ፍንዳታ ደርሰዋል። እዛ የማደያ የሚቀደው ልጅም እግሩን ተመቶ ሙቷል። ሙቷል ነው የምትለኝ? ያ ይህንን ፍንዳታ የሚያካሂደው ማን እንደሆነ ይታወቃል? ማንም ሊታወቅ አይችልም። ይህን ፍንዳታ ሊያካሄዱ የሚችለ ጨለማን ተገን ያደረገ ነገር ስለሆነ ሊታወቅ አይችልም። ወደ ትላንት ማታው የሙዚቃ ድግስ ልመልስህ ና። ህዝብ ለማዝናናት ነው የመጡት። የመጡት ባላገሩ የቢራ ነው እንግዲህ ስፖንሰር የሆነ የክብር ስፖንሰር የሆነው ባላገሩ የሚል የቢራ መጠጥ ነው። ግን ሰው እንዴት ነው የወሰደው? ባላገሩ የሚለው ዳሽን ነው የሚል ነገር ነው የመጣው። በአካባቢው ፖሊሶች እንዲሁም የአምቡላንስ ሰራተኞች ሲያከናውኑ የነበረውን ስራ ካወቅህ ልትገልጽልኝ ትችላለህ? የፌዴራል እንትን ነበር፣ ጥበቃ ምናምን ነበራቸው እና ሁሉም ከተሰባሰበው በኋላ ነው እነዛ ፌዴራሎች፣ የሴኩሪቴት አባላት ብቻ አንድ ላይ ተሰብስ እየተጫወቱ ባሉበት ሰአት ነው ያ ነገር ሊደርስ ይቻላል። ህብረተሰቡ ሲወጣ ሲገባ ጥበቃ ነበረው እየተፈተሸ ነው የሚገባው። ይህ በጣም እየተፈተሸ ነው የሚለው ለ ነገሩ ከተረጋጋ በኋላ ሰው ወደ ሙዚቃው ሁሉ ነገር ሀሳቡ ከተግባባ በኋላ ነው ያ ነገር ላይ የተከሰ ይሄ ፍንዳታ የተከሰተው። አንድ ቦምብ ነው የፈነዳው፣ አንድ ብቻ ነው። አንድ ቦምብ ነው የተወረወረው። ከዛ በኋላ ግን የጥይት ድምፅም ነበር። ከጠባቂዎቹ ነው የተተኮሰው ወይስ ቦምቡን የጣለው ከጠባቂዎቹ የቆሰሉት ሰዎች አሁን እርዳታ እያገኙ ነው በሆስፒታሉ። በመጀመሪያ ጊዜ ሪሰላ ሆስፒታል ነው ወስደ የወሰዳቸው ፈለጋ ህይወት የሚባለው ባህር ዳር ዛ ነው እርዳታ ሲያገኘ ነበሩት። አሁን ግን የት ቦታ እንዳይሆነ አይደነ። በአጠቃላይ የሞተ ሰው ሁለት ነው ያና ያልከኝ እስካሁን ያለው ሁለት ነው። እና በሙሉ እነኚህ ሰዎች የመንግስት ታጣቂዎች ናቸው። በሌላ ሰው ላይ ግን የደረሰ ጉዳት የለም። ሌላ በንጹህ ህብረተሰብ ላይ የደረሰ ችግር የለም። በአጠቃላይ ጸጥታው ምን ይመስላል? ለምሳሌ ባለፈው ሳምንት ሐሙስ እለት ነው መሰለኝ ዜና ነበረን የአሜሪካ መንግስት ቱሪስቶች ወደዛ አካባቢ እንዳይሄዱ ዜጎቹ ተከታታይ የቦምብ ፍንዳታዎች ስላሉ እንዳይሄዱ ጠይቆ ነበረ። በአጠቃላይ ጎጃም አካባቢ ያለው ወይንም ባህር ዳር አካባቢ አንተ ያለህበት አካባቢ ያለ ጸጥታ ምን ይመስላል? ባህር ዳር ላይ ያለው ነገር ሁሉም አሁን ሰላም ነው። አሁን ችግሩ እየተፈጠረ ያለው እንደዚህ ኮንሰርት በሚዘጋጅበት ጊዜ የዚህ አይነት ችግር ይፈጠራል። በባለፈው ካስታዎች የማዲንጎ አፈወርቅ ሙዚቃ ኮንሰርት ላይ ግራንድ የሚባል ህንጻ አለ። ረጅም ህንጻ ነው። የባህር ዳር ቁጥር አንድ ህንጻ ነው። እዛ ህንጻ ነበር ኮንሰርት ላይ የተደረገው ነበረ ይዛኔም እንደዚህ አይነት የቦምብ ፍንዳታ እና የጥይት ሩምጣም ተጀምሮ ነበር። እንደዚሁ በቃ ኦልሞስት እንደዚህ ኮንሰርት በሚደረግበት ሰዓት ይሄ ነገር ያጋጥማል ሁሌም ማለት ነው። መቼ ነው በግምት ይሄ የማዲንጎ ኮንሰርት? ማዲንጎ አፈወርቅ ኦልሞስት አንድ አራት ወር አካባቢ። ያል ሌላው ነገር ወደ ጎንደር መስመር ነው። የዚህ አይነት ነገር ግጭት ያለው ብዙ አለ። እንደዛ ወደ ጎንደር ያው ዴይ ቱ ዴይ ባቴም ቢያንስ በሳምንት አንዴ በሳምንት ሁለቴም ይከሰታል። ዴት ነገር ፍንዳታ አይ ፍንዳታ ምናምን ነገር ከባህር ዳር ወጣ ያሉ እና ደብረ ታቦር እና ድዘመን አካባቢዎች የዚህ አይነት ነገር ይፈጠራል። ከንትን ጋራ የተያያዘ ይመስልሃል እንደው ባንተ ግምት ከዚህ ከአስቸኳይ ጊዜ አዋጁ ጋር? አስቸኳይ ጊዜ አዋጁ ጋር ሳይሆን አሁን ሰው ጋር ነው ያለው ነገር ከፖለቲካው ዓለም ጋር ነው የሚመስለኛ የግጭት የተቃዋሚ ፓርቲዎች ናቸው ለከዚህ መንግስት ጋር ሊገባባ የማይችል ማለት ነው እንጂ። ምክንያቱም አሁን በዚህ ታይም ላይ አንቺም በዚህ ህወታ ላይ ሆነሽ ስታስቢ በራሱ ፖለቲካ ፓረንት ላይ ይህን ነገር ይፈጥራል የሚል ነገር ግምት አይኖረኝም። ሰላም ነው የሚፈልገው እንጂ ሰው እንዲረበሽበት አይፈልግም። ከባለፉ ያየው ነገርም ስላለ ያ ነገር ደግሞ እንዲቀሰቀስበትም ስለማይፈልግ ነው። እሺ በጣም ነው የማመሰግነው፣ ይሄንን መረጃ የሰጠኝን እንግዲህ ከሌሎችም ለማጣራት እንሞክራለን። ግን በጣም እግዚአብሔር ይስጥልኝ ለጊዜ። እሺ፣ እግዚአብሔር ይስጥልኝ።